ኬንያ ውስጥ ኮሌራና ቺኩንጉኒያ የአካባቢውን የጤና ባለሙያዎች እያሳሰቡ እንደሆነ ተገልጿል። ቺኩንጉኒያ በትንኝ አማካኝነት የሚተላለፍ ቫይረስ አመጣሽ ትኩሳት ወይም ንዳድ ሲሆን በተለይም ሰሜን ምስራቅ ኬንያ ውስጥ ከባድ ጉዳት እያደረሰ ነው ተብሏል። ከናይሮቢ ጂል ክሬግ ዘግባለች። አዲሱ አበበ ያቀርበዋል። ዶክተርስ ዊዛውት ቦርደርስ ድንበር የለሽ ሐኪሞች ይፋ እንዳደረገው በኬንያዋ ማንዴራ ወረዳ ካለፈው 17 ወራት ጀምሮ በዘለቀው የኮሌራ ወረርሽኝ 12 ሰዎች ሞተዋል። በዚሁ ወቅት ማንዴራ ከተማ ውስጥ በአጠቃላይ ወደ ስምንት መቶ ያህል ሰዎች በበሽታው እንደተያዙም ታውቋል። ሊስቤዝ አይብሬሽት በኬንያ የድንበር የለሽ ሐኪሞች ዲሬክተር ናቸው። It is የድንበር የለሽ ሐኪሞች ቡድን እንደገለጠው ምስራቅ ኬንያ ውስጥ በኮሌራ ወረርሽኝ ላይ ከሌሎች ጋር በትብብር ሲሰራ በስድስት ወራት ውስጥ ይሄ ስድስተኛ መሆኑ ነው። በዚህም ምክንያት የማንዴራው ሐኪም ቤት ከአቅሙ በላይ ህመምተኞችን እያስተናገደ መሆኑ ተገልጧል። ብዙዎቹ የክሊኒኩ ሰራተኞች በዚህ በትንኝ አማካኝነት በሚመጣውና እስከ ሞት ሊያደርስ በሚችለው ቺኩንጉንያ በተሰኘው ንዳድ እየተያዙ እንደሆነም ተነግሯል። የሐኪሞቹ ቡድን እንደገለጠው ከሆነም ወደ 80 ከመቶ የሆስፒታሉ ሰራተኞች በበሽታው ተይዘዋል። በኬንያ የጤና ጥበቃ ሚኒስቴር ዘገባ መሰረት 260 የሚሆኑ በቺኩንጉንያ መያዛቸው ይጠረጠራል። ከእነዚህ መካከል ድንበር የለሽ ሐኪሞች ሰባቱ በበሽታው እንደተያዙ አረጋግጧል። በኬንያ የቡርኑ ዲሬክተር አይብሬሽት እንዳሳሰቡት መንግስት በአካባቢውና በአገር አቀፍ ደረጃ ሊዘምትበት ይገባል። የማንዴራ ወረዳ የጤና ጥበቃ ሚኒስትር አህመድ መሐመድ ማንዴራ ውስጥ ኢትዮጵያውያንና ሶማሌዎች መኖራቸውን ግምት ውስጥ በማስገባት መንግሥት የተቻለውን ሁሉ እያደረገ መሆኑን ይናገራሉ። በእኛ በኩል ብዙ አድርገናል። እንዳለመታደል ሆኖ ግን በተለይ በሶማሌዎቹ በኩል ይህን ዐይነቱን የጤና ችግር ለመቋቋም የሚያስችል ዘዴ ወይም አሰራር ስለሌለ መያዣ መጨበጫ የሌለው ጦርነት ውስጥ ተጠምደናል። የጤና ጥበቃ ሚኒስቴር እንዳስታወቀው ወረርሽኙ ከጀመረበት ከሁለት ዓመት በፊት ሚያዝያ ጀምሮ በአጠቃላይ ኬንያ ውስጥ ከ15 ሺህ በላይ ሰዎች በሕመሙ ተይዘዋል። ንዳድ አስመጪ በሆነው ቺኩንጉንያ የሚሞተው ሰው ቁጥር አነስተኛ ቢሆንም ትኩሳትና የአጥንት መጋጠሚያዎች አካባቢ ከሚደርሰው ሕመም ለመዳን ግን ወደ አንድ ወር ያህል ያስፈልጋል።